የኪዩባ መንግስት ትናንት ማክሰኞ ባወጣው መግለጫ በሀገሪቱ በተነሳው ጸረ መንግስት ተቃውሞ የአንድ ሰው ሕይወት ማለፉን ሲገልጽ የሰብአዊ መብት ተሟጋቾች ደግሞ ባለስልጣናቱ ከአንድ መቶ በላይ ሰዎች እንዳሰሩ ገልጸዋል። መንግስት የሰላሳ ስድስት አመቱ ሰው የተገደለው ባለፈው ሰኞ ከሀቫና ወጣ ብላ በምትገኘው በአሮዮ ናራንጆ ከተማ በተቃዋሚና በፖሊስ መካከል በተፈጠረ ግጭት መሆኑን አመልክቷል። ደረጀ ደስታ ያቀርበዋል። እንዲህ አይነቱ ትልቅ ተቃውሞ በኩባ ላለፉት አስርተ አመታት አልታየም። የተቃውሞ አመፁ ዋና ከተማይቱን ጨምሮ በተለያዩ የአገሪቱ ክፍሎች ከተካሄደ ሁለት ቀን በኋላ የኩባ ዋና ከተማ ሀቫና ትናንት ማክሰኞ በከባድ የፖሊስ ቁጥጥር ስር ሆና ውላለች። መንግስትን በመቃወም የወጡት ኩባውያን በምግብ አቅርቦት እጥረት፣ እየናረ በመጣው የዋጋ ውድነት፣ በኤሌክትሪክ ኃይል መቆራረጥና መንግስት ለኮሮና ቫይረስ በሰጠው ምላሽ እጅግ የተበሳጩ መሆኑን ይናገራሉ። የኩባ የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ ለዚህ ምክንያቱ ዩናይትድ ስቴትስ ውስጥ ያሉ የማህበራዊ ሚዲያ አክቲቪስቶች የሚያደርጉት ዘመቻ መሆኑን ተናግረዋል። ባለፈው እሁድ በተለይ በሃቫና ዋና ከተማ የተደረገውን ትልቅ ጸረ መንግስት የተቃውሞ ሰልፍን ጨምሮ በየትናንሽ ከተሞች የተካሄዱት ሰልፎች በእነዚህ ወገኖች የተቀሰቀሱ ናቸው ይላሉ። እነዚህ ወቅታዊ ጉዳይ በሚል በማህበራዊ ሚዲያ የሚናፈሱት ከአገሪቱ ጋር ምንም ትስስር በሌላቸው ከሰሜን አሜሪካ ግዛት እኩይ ዓላማ ባላቸው ወገኖች ድጋፍ የሚንቀሳቀሱ የፍሎሪዳ ዲጂታል ሚዲያ አክቲቪስቶችና በቴክኖሎጂ የተቀነባበሩ ዘመቻዎች ውጤት ናቸው። ሆን ተብለው እጅግ ውድ በሆኑ ዘዴዎችና መሳሪያዎች በመጠቀም ውዥምብሩን ዓለም አቀፍ መነጋገሪያ ለማድረግ የሚደረጉ ሙከራዎች ሲሆኑ፣ ይህ ድርጊት በአጠቃላይ ጭካኔና ጥሰት የተሞላበት የትዊተርን የማህበረሰብ ፖሊሲዎች የጣሰ የድርጅቱን ህግ ደንብም ያላከበረ ድርጊት ነው። የቀድሞ መሪ ራኡል ካስትሮ ባለፈው እሁድ ከፕሬዝደንት ሚጉኤል ዲያዝ ካኔል እና ከሌሎች የኮሙኒስት ፓርቲ አባላት አመራሮች ጋር ተቃዋሚዎችን በሚመለከት ተገናኝተው የመከረው መሆኑን የኩባ መንግስት ሚዲያ ትናንት ማክሰኞ ባወጣው ዘገባ አስታውቋል። ይህ በእንዲህ እንዳለም የዩናይትድ ስቴትስ የአገር ውስጥ ደህንነት ሚኒስትር አሌጃንድሮ ሜዮርካስ ይህን ሁኔታ ተከትሎ የኩባ ዜጎች ከደሴቲቱ አገር ከኩባ በመሸሽ ወደ ዩናይትድ ስቴትስ ድንበር ለመሰደድ አደገኛ የሆነውን የጀልባ ጉዞ እንዳይሞክሩት አስጠንቅቀዋል። ሜዮርካስ በአሁኑ ወቅት በባህር በኩል የሚደረግ የስደተኞች ፍልሰት መጨመሩን የሚያሳይ ምንም ምልክት አለመኖሩንም አስታውቀዋል። Gracias.